የደቡብ ሱዳንን ጦርነት ምክንያት ከሁለቱ ግለሰቦች ከፕሬዝዳንቱ ሚስተር ኪርና ምክትላቸው ዶክተር ማቻር አለመግባባት በላይ ማየት አይገባም ወይ በማለት ነበር በቅድሚያ የጠየኳቸው። በእርግጥ ልክ ነው። ዋና ምክንያት አድርጎ የሚወሰደው የጉዳዩ ዋና ባለቤቶች በፕሬዚዳንት ኪርና በዶክተር ሬክ ማቻር መካከል ያለው አለመግባባትና የፖለቲካ ቁርጠኝነት አለመኖር የችግሩም መነሻም ሰላም መፈለጉንም አስቸጋሪ አድርጎታል። ግን ደግሞ ሁሉን ነገር በሁለቱ ግለሰቦች ዙሪያ ብቻ ማንጠልጠሉ የራሱ ሌላ ችግሮች አሉት እና ሰፋ አድርገን ማየት የሚያስፈልገን ይመስለኛል። ሲጀመር የደቡብ ሱዳን ችግር እንደ ሀገር ከመመስረቷ በፊት ይሄ ሲፒኤ የሚባል የ2005ቱ ስምምነት ለሀገርነት እንዲያዘጋጃትም የሕዝቡ ምርጫ ከሆነ እንደ አገር ሆና እንድትወጣ የማዘጋጃ ጊዜ ነበረ እና ይሄ ሲፒኤ ሁሉን አሳታፊ የነበረ አልነበረም እና ብዙ የተፈጠሩ ችግሮችን የዳሰሰ አልነበረም። ብዙ የደም መፋሰስ ነበረ፣ ወደ ህዝብ የዘለቀ የእርስ በርስ ግጭትም ነበረ እና አገራዊ መግባባት ባልተፈጠረበት ሁኔታ የሁለት ግለሰቦች እርቅ ብቻ መምሰልም አልነበረበትም እና ራሱ የስምምነቱ ዋና ይዘት ግለሰቦች ላይ ብቻ ያተኮረ እንጂ ሙሏዊ አለመሆን የራሱ አስተዋጽኦ አድርጎታል። ውስጥ ያሉትም የውጭም ተዋናዮች ያተኮሩት ደቡብ ሱዳን መቼ ነጻ ትሆናለች በሚለው እንጂ ከዛ በኋላ ምን መልክ ይኖረው፣ የዲሞክራቲክ ኢንስቲትዩሽኖችን እንዴት ካሁኑ መሰረት መጣል አለብን በሚለው መልኩ አላዩት። የዛም አንዱ ነጸብራቅ ነው ብዬ ነው ማየው። ሽምግልናውስ እንዴት ነው ሊሰምር ያልቻለው? ጦርነቱ እንደተጀመረ ጀምሮ በተለይ የአፍሪካ የምስራቅ አፍሪካ በየነ መንግስታት ኢጋድ የሚባለው ኢትዮጵያ በዋናነት ተሳታፊ የሆነችበት ሽምግልናውን ሲመሩ ቆይተው የትም ፈቀቅ ል አልቻለም እና የዚህ ችግር ምንድን ነው? ይሄን በብዙ መልኩ ማየት እንችላለን። አንዱ ኢጋድ እንደ ተቋም የራሱ ተቋማዊ ድክመቶች አሉት። በሰው ኃይልም መጠናከር አለበት፣ በፋይናንስ አቅሙ መጠናከር አለበት እና ብዙ ስራዎች የሚቀሩ ይመስለኛል እዛ በበለጠ ግን ዋናው እንቅፋት የሆነው የዚህ ሰላም ሂደት እንዳይሳካ ያደረገው የኢጋድ አባል ሀገራት የራሳቸውን ብሔራዊ ጥቅም ከማስከበር አኳያ ሲንቀሳቀሱ ሰላሙ ላይ የራሱ አፍራሽ የሆነ ሚና አለው። በሌላ በኩል ደግሞ በኢጋድም ደረጃ እንደ ሰላም መፍትሄዎች ተብሎ የሚቀርቡት የራሳቸው የሆነ እክል አለባቸው። አሁንም ቢሆን ትኩረቱ በሁለቱ ተዋናዮቹ ላይ ነው የስልጣን ክፍፍሉም በሚል የሚቀርበው ነገር ሁለቱን ኃይሎች ከማስደሰት አኳያ እንጂ ሰፋ ብሎ የተለያዩ የፖለቲካ ፓርቲዎችና የሲቪል ማህበራትን ባካተተ መልኩ አይደለም እየተደረገ ያለው ነ አሁን ከነሷቸው ችግሮች አንጻር የደቡብ ሱዳንን ችግር እንደው ባጭሩ ለመቀልበስ በተለየ የዓለም አቀፉ ማህበረሰብ የአካባቢው ኢጋድን የመሳሰሉ አገሮች ምንድን ነው በተጨባጭ ማድረግ ያለባቸው? የዚህ የሰላሙን ሂደት በኃላፊነት ወስዶ የሚንቀሳቀሰው ኢጋድ እንደመሆኑ መጠን መጀመሪያ ኢጋድ የራሱን ሁኔታ በደንብ ግልጽ አድርጎ ማውጣት አለበት። በተለያዩ የአገር አቀፋዊ ጥቅሞች ዙሪያ መወጣጠር ስላለ ይሄን ይዞ ሰላም ማመጣለው ማለት ትንሽ ሊከብድ ይችላል። ሌላው ዓለም አቀፍ ማህበረሰቡን በተመለከተ ተመሳሳይ ልክ በሲፒ ጊዜ የነበረው አይነት ስህተት እንዳይሰራ ነገሮችን በለየት ባለመልኩ ማስኬድ ያለባቸው ይመስለኛል። እጅግ በጣም አመሰግናለሁ ለሰጡኝ ሰፊ ማብራሪያ።